ትምህርት ስምንት አንድ እግዚአብሔር ምድርን ያዘጋጀው ለመላእክት ወይም ለሰይጣን እና ለአጋንንቱ ነው? ሀ አይደለም። ሁለት ታዲያ እግዚአብሔር ምድርን ያዘጋጀው ለማን ነው? ሀ እግዚአብሔር ምድርን ያዘጋጀው ለኛ ለሰዎች ነው። ሶስት እግዚአብሔር ከፈጠራቸው ነገሮች ሁሉ እጅግ አስፈላጊ የሆነው ምንድን ነው? ሀ ሰው ነው። አራት እግዚአብሔር ከፈጠራቸው ፍጥረት ሁሉ ሰዎች እጅግ አስፈላጊዎች በመሆናቸው እግዚአብሔር ሰውን እንዴት አድርጎ ለመፍጠር ወሰነ? ሀ እግዚአብሔር ሰውን በራሱ አምሳል ለመፍጠር ወሰነ። አምስት ከሰዎች መካከል የትኛው ክፍል ነው በእግዚአብሔር አምሳል የተፈጠረው? ሀ አእምሯችን፣ ስሜታችንና ፈቃዳችን ነው። ስድስት እግዚአብሔር በአእምሯችን ምን እንድናደርግ ይፈልጋል? ሀ እግዚአብሔር በአእምሯችን መልካሙን ሁሉ እንድናስብ ይፈልጋል። ለ እግዚአብሔር ስለ እርሱ እንድናስብ ይፈልጋል። ሰባት እግዚአብሔር ስሜት የሰጠን ለምንድን ነው? ሀ እርሱን እንድንወደው ነው። ስምንት እግዚአብሔር በፈቃዳችን ምን እንድናደርግበት ይፈልጋል? ሀ እግዚአብሔር በፈቃዳችን መልካሙን እንድንመርጥ ይፈልጋል። ለ እግዚአብሔር እርሱን እንድንመርጥ ይፈልጋል። ዘጠኝ እግዚአብሔር በመጀመሪያ ስንት ሰዎችን ፈጠረ? ሀ አንድ ወንድ እና እንዲት ሴት ብቻ ፈጠረ። አስር የመጀመሪያው ሰው ስም ማን ነበር? ሀ አዳም ነበር። ሀ አዳም። አስራ አንድ እግዚአብሔር አዳምን ከፈጠረው በኋላ ምን ስልጣን ሰጥተው? ሀ እግዚአብሔር አዳምን በምድር ሁሉ ላይ አለቃ አደረገው። አስራ ሁለት በመጀመሪያ በዓለም ላይ የሰው ህይወት ምን ይመስል ነበር? ሀ በመጀመሪያ ቁጣ አልነበረም። ለ በመጀመሪያ ጥላቻ አልነበረም። ሐ በመጀመሪያ ክፉ ነገር አልነበረም። መ በመጀመሪያ ሞት አልነበረም። 13 እግዚአብሔር ፍጹም የሆነው ዓለም በፈጠረበት ጊዜ ይመለከቱ የነበሩት እነማን ናቸው? ሀ የእግዚአብሔር መላእክት፣ ሰይጣን እና አጋንንቱ ናቸው። 14 እግዚአብሔር ፍጹም የሆነውን ዓለም በመፍጠሩ ሰይጣን እና አጋንንቱ ተደስተው ነበር። ለ አልተደሰቱም። እግዚአብሔር ሰማይና ምድርን የመፍጠር ሥራውን ፈጽሟል። አሁን ዘፍጥረት ሁለት ቁጥር አንድ የሰማያትና የምድር በውስጣቸው ያሉት ሁሉ አፈጣጠር በዚህ ሁኔታ ተከናወነ። እግዚአብሔር ሁሉንም ነገሮች መፍጠሩን ፈጸመ። እግዚአብሔር ሊሰራው ያቀዳቸው ነገሮች ሁሉ ፈጸመ። አንዳንድ ጊዜ ሰዎች ስራ ይጀምሩና ሳይፈጽሙት ይቀራሉ። አንዳንድ ጊዜ ሰዎች ቤት ማነጽ ይጀምሩና ሳይፈጽሙት ይቀራሉ። አንዳንድ ጊዜ ሴቶች ማሰሮ መስራት ይጀምሩና ሳይፈጽሙት ይቀራሉ። ሰዎች ስራቸውን የማይፈጽሙት ስራው በጣም ስለምከብዳቸው ሊሆን ይችላል። ሰዎች ስራቸውን የማይፈጽሙበት ሌሎች ሰዎች ስለሚያስቆማቸው ሊሆን ይችላል። ይሁን እንጂ እግዚአብሔር እንደ ሰው አይደለም። ስራው ከባድ ስለሆነ እግዚአብሔር የጀመረውን ስራ አያቆምም። ሰዎች ከልክለውት እግዚአብሔር የጀመረውን ስራ አያቆምም። እግዚአብሔር ስራውን ከጀመረ ሳይፈጽመው አይተውም። እግዚአብሔር የጀመረውን ስራ ሁልጊዜም የሚፈጽመው እንዴት ነው? ምክንያቱም እግዚአብሔር ፈጽመው የማይለወጥ ስለሆነ ነው። እግዚአብሔር ስራውን እንዳይፈጽም ሊከለክል የሚችል ማንም ነገር ስለሌለ ነው። እግዚአብሔር የጀመረውን ስራ ሰዎች ሊያስቆሙት ይችላሉ? አይችሉም። እግዚአብሔር የጀመረውን ስራ ሰይጣንና አጋንንቱ ሊያስቆሙት ይችላሉ? አይችሉም። እግዚአብሔር አንድን ነገር ሊያደርግ ቃል ሲገባ ሁልጊዜም ይፈጽመዋል። እግዚአብሔር ሰማይና ምድርን ከፈጠረ በኋላ ምን እንደሰራ እንመልከት። ዘፍጥረት 2 ከቁጥር 2 እስከ 3 ሁለት እግዚአብሔር ይሰራ የነበረውን ሥራ በሰባተኛው ቀን ላይ ፈጽመው ነበር። ስለዚህ ከሰራው ሥራ ሁሉ በሰባተኛው ቀን አረፈ። ሶስት እግዚአብሔር ሰባተኛውን ቀን ባረከው ቀደሰውም፣ ካከናወነውም የመፍጠር ሥራ ሁሉ ያረፈው በሰባተኛው ቀን ነውና። እግዚአብሔር በሰባተኛው ቀን ለምን አረፈ? እግዚአብሔር ደክሞት ነበር? አልደከመውም? ሁሉንም ነገሮች ከፈጠረ በኋላ እግዚአብሔር እንዴት አልደከመውም? እግዚአብሔር አይደክምም? የእግዚአብሔር ኃይል ማብቂያ የሌለው በመሆኑ ታዲያ እግዚአብሔር በሰባተኛው ቀን ለምን አረፈ? ምክንያቱም እግዚአብሔር ያቀዳቸው ነገሮች ሁሉ ፈጥሮ ስለፈጸመ ነው። እግዚአብሔር ሁሉንም ነገሮች በስንት ቀን ውስጥ ፈጠረ? በስድስት ቀን። አንድን ቤት ለመስራት ስንት ቀን ይፈጃል? ምናልባት ከሦስት ወር በላይ ይፈጃል። ይሁን እንጂ እግዚአብሔር ሁሉንም ነገሮች በስድስት ቀን ውስጥ ፈጠረ። ሰማያትንና ምድርን በስድስት ቀን ውስጥ መፍጠር የሚችል እግዚአብሔር ብቻ ነው። ዘፍጥረት ሁለት ቁጥር አራት ለ እና ስድስት አራት እግዚአብሔር አምላክ ሰማይና ምድርን በፈጠረ ጊዜ ስድስት ውሃ ከመሬት እየመነጨ የምድርን ገጽ ያረሰርስ ነበር። እግዚአብሔር ምድርን በመጀመሪያ ሲፈጥር ዝናብ አልነበረም። በመጀመሪያ ዝናብ ካልነበረ እግዚአብሔር ምድርን በምን ያጠጣ ነበር? እግዚአብሔር ምድርን ያጠጣ የነበረው ከመሬት በሚመነጭ ውሃ ነበር። ስምንት ዘፍጥረት ሁለት ስምንት ስምንት እግዚአብሔር አምላክ በምስራቅ በኤድን የአትክልት ስፍራ አዘጋጀ ያበጀውንም ሰው በዚያ አኖረው። በመጀመሪያ እግዚአብሔር የምታምር ገነት ተከለ። እግዚአብሔር የተከላት ገነት ምን ትባል ነበር? የኤድን ገነት። እግዚአብሔር የኤድን ገነትን የተከለው ለማን ነበር? ለአዳም። እግዚአብሔር ለአዳም ገነት የተከለው ለምን ነበር? ምክንያቱም እግዚአብሔር አዳምን እጅግ ስለሚወደው ነው። እግዚአብሔር በተከለው ገነት ውስጥ አዳምን አኖረው። እግዚአብሔር አዳምን በገነት ውስጥ ላስቀምጥህ ብሎ ጠየቀው? አልጠየቀውም። እግዚአብሔር አዳምን በገነት ውስጥ ላስቀምጥህ ብሎ ያልጠየቀው ለምንድን ነው? ምክንያቱም አዳምን የፈጠረው እግዚአብሔር ስለሆነ ነው። አዳም የእግዚአብሔር ነው። እግዚአብሔር ሁሉንም ሰው ስለፈጠረ ሁሉም ሰው የማን ነው? ሁሉም ሰው የእግዚአብሔር ነው። እግዚአብሔር ሁሉንም ነገር ስለፈጠረ ሁሉም ነገር የማን ነው? ሁሉም ነገር የእግዚአብሔር ነው። በገነት መካከል እግዚአብሔር ሁለት ልዩ ዛፎችን ተከለ። ዘፍጥረት 2 ቁጥር 9 9። በአትክልቱ ቦታ መካከል የህይወት ዛፍ ነበር፣ እንዲሁም መልካምና ክፉን መለየት የሚያስችለው የዕውቀት ዛፍ ነበር። በእድን ገነት መካከል እግዚአብሔር የተከለው የመጀመሪያው ዛፍ ምን ይባል ነበር? የህይወት ዛፍ። እግዚአብሔር በእድን ገነት መካከል የህይወትን ዛፍ የተከለው ለምን ነበር? እግዚአብሔር አዳም ከዛፉ በልቶ ለዘላለም እንዲኖር ፈልጎ ነበር። እግዚአብሔር አዳም የህይወትን ዛፍ እንዲበላ አላስገደደው። እግዚአብሔር አዳም እንዲመርጥ ፈለገ። እግዚአብሔር አዳም ከህይወት ዛፍ መብላትን እንዲመርጥ ፈለገ። እግዚአብሔር አዳም ህይወትን እንዲመርጥ ፈለገ። እግዚአብሔር በኤደን ገነት መካከል የተከለው ሁለተኛው ዛፍ ምን ይባል ነበር? መልካምና ክፉን መለየት የሚያስችል የእውቀት ዛፍ ነበር። መልካምና ክፉን መለየት የሚያስችለውን የእውቀት ዛፍ በተመለከተ እግዚአብሔር ለአዳም አንድ ትእዛዝ ሰጠው። ዘፍጥረት 2:16-17 ሀ 16 እግዚአብሔር አምላክ ሰውን እንዲህ በማለት አዘዘው በአትክልት ስፍራ ውስጥ ከሚገኘው ከማንኛውም ዛፍ ፍሬ ትበላለህ። 17 ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላአለ መልካም እና ክፉን መለየት የሚያስችለውን የእውቀት ዛፍ በተመለከተ እግዚአብሔር ለአዳም የሰጠው ትዕዛዝ ምን ነበር? እግዚአብሔር አዳም የዛፉን ፍሬ እንዳይበላ አዘዘው። እግዚአብሔር የትኛው መልካም የትኛው ክፉ እንደሆነ ያውቃል። እግዚአብሔር መልካም መልካም መሆኑን፣ ክፉም ክፉ መሆኑን ያውቃል። በመጀመሪያ አዳም ያወቀው የነበረው መልካምን ብቻ ነበር። በመጀመሪያ አዳም ክፉን አያውቅም ነበር። መልካምንና ክፉን መለየት የሚያስችለውን የዕውቀት ዛፍ ቢበላ ምን እንደሚደርስበት እግዚአብሔር ለአዳም የነገረውን እናንብብ። ዘፍጥረት 2 17 ለ 17 እግዚአብሔር አምላክ አዳምን እንዲህ አለው ከእርሱ በበላህ ቀን በእርግጥ ትሞት አለህ። አዳም መልካምና ክፉን መለየት የሚያስችለውን የዕውቀት ዛፍ በበላ ጊዜ ምን ይደርስበታል? አዳም ይሞታል። ሞት ምንድን ነው? ብዙ ሰዎች አንድ ሞት ብቻ ነው ያለው ይላሉ። እግዚአብሔር ሦስት አይነት ሞት መኖሩን ይናገራል። ሞት ከእግዚአብሔር መለየት ነው። ከእግዚአብሔር መለየት ሞት የሆነው ለምንድን ነው? ምክንያቱም ሕይወት ሰጪ እግዚአብሔር ብቻ ስለሆነ ነው። የሁሉም ሕይወት ምንጩ እግዚአብሔር ነው። ሉሲፈር ኃጢአትን ሠራ፣ ከእግዚአብሔርም ተለየ። አዳምም እግዚአብሔርን ካልታዘዘ ከእግዚአብሔር ይለያል። ሞት የነፍስ ከስጋ መለየት ነው። ብዙ ሰዎች የሚያውቁት ሞት ይህን ነው። አዳም እግዚአብሔርን ካልታዘዘ የአዳም አካል ይሞታል። ሞት ከእግዚአብሔር ተለይቶ ለዘላለም በእሳት ባህር ውስጥ መጣል ነው። አዳም እግዚአብሔርን ካልታዘዘ የአዳም ነፍስ ወደ ዘላለም እሳት ባህር ትሄዳለች። አዳም እግዚአብሔርን ካልታዘዘ ከእግዚአብሔር ይለያል፣ አካሉም ይሞታል፣ ነፍሱም ወደ ዘላለም የእሳት ባህር ውስጥ ትጣላለች። እግዚአብሔር አዳምን መልካምና ክፉን ከሚያስታውቀው ዛፍ እንዳይበላ ማዘዝ የቻለው ለምንድን ነው? ምክንያቱም አዳምን የሠራው እግዚአብሔር ስለሆነ ነው። አዳም የእግዚአብሔር ነው። አንድ ሰው መኮትኮቻ ቢሰራ የዚያ መኮትኮቻ ባለቤት የሠራው ሰው አይደለም? አዎን ነው። አንዲት ሴት ማሰሮ ብትሰራ የማሰሮ ባለቤት የሰራችው ሴት አይደለችም? አዎን ናት። አንድ ልጅ መጫወቻ ቢሰራ የመጫወቻው ባለቤት የሰራው ልጅ አይደለም? አዎን ነው። እግዚአብሔር አዳምን ስለፈጠረ አዳም የእግዚአብሔር ነው። እግዚአብሔር አዳምን ስለፈጠረው የእግዚአብሔር አዳምን ማዘዝ ይችላል። ለእግዚአብሔር አዳምን ማዘዙ መልካም ነበር። አሁን ለእግዚአብሔር አዳምን ማዘዙ መልካም የሆነው ለምንድን ነው? ምክንያቱም እግዚአብሔር ከአዳም ይልቅ ጠቢብ ስለሆነ ነው። ሽማግሌ አባት ከወጣት ልጅ ይልቅ ጠቢብ ነው። አዎን። አሮጊት እናት ከወጣት ልጃገረድ ይልቅ ጠቢብ ናት። አዎን። የሽማግሌዎችን ምክር ማድመጥ ለወጣት ወንዶች አስፈላጊ ነው። አዎን። የአሮጊቶችን ምክር ማድመጥ ለልጃገረዶች አስፈላጊ ነው። አዎን። እግዚአብሔር ከአዳም ይልቅ እጅግ ጠቢብ ስለሆነ እግዚአብሔርን ማድመጥ ለአዳም እጅግ አስፈላጊ ነው። እግዚአብሔር አዳም እንዲያዳምጠው የፈለገው ለምንድን ነው? ምክንያቱም እግዚአብሔር ከአዳም ይልቅ ጠቢብ ስለሆነ ነው። ምክንያቱም እግዚአብሔር ለአዳም መልካም የሆነውን ነገር ስለሚያውቅ ነው። ምክንያቱም እግዚአብሔር ለአዳም ጎጂ የሆነውን ነገር ስለሚያውቅ ነው። ምክንያቱም እግዚአብሔር አዳምን ልጠብቀው ስለፈለገ ነው። ሽማግሌዎች ለወጣት ልጆች የትኛው መልካምና የትኛው ጎጂ እንደሆነ ያውቃሉ። አሮጊቶች ለወጣት ልጃገረዶች የትኛው መልካም፣ የትኛው ጎጂ እንደሆነ ያውቃሉ። ለአዳም የትኛው መልካም፣ የትኛው ጎጂ እንደሆነ የሚያውቀው ማን ነበር? እግዚአብሔር ነበር። ለሁሉም ሰው መልካም የሆነውን የሚያውቀው ማን ነው? እግዚአብሔር ነው። እግዚአብሔር ሁሉንም ነገር ያውቃል። እግዚአብሔር አዳም እንዲያዳምጠው ይፈልግ ነበር። እግዚአብሔር ሁሉም ሰው እንዲያዳምጠው ይፈልጋል። የእግዚአብሔር እውነቶች የሚገኙት በመጽሐፍ ቅዱስ ውስጥ ነው። እግዚአብሔር በመጽሐፍ ቅዱስ ውስጥ እንዲጻፍ ያደረገውን ቃሉን ሁሉም ሰው እንዲያዳምጠው ይፈልጋል።